so የተባበሩት መንግስታት ድርጅት የህወሓትን ድርጊት በማውገዝ ድምፁን እንዲያሰማ ኢትዮጵያ ማሳሰቧን አስታውቃለች። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት መግለጫ የተባበሩት መንግስታት ድርጅት የፖለቲካና የሰላም ግንባታ ጉዳዮች ምክትል ዋና ጸሐፊ ሮዝመሪ ዲካርሎ ድርጅቱ ኢትዮጵያ ካሉባት ፈተናዎች እንድትወጣ ድጋፍ ለማድረግ ዝግጁ ስለመሆኑ መግለጻቸውን አንስተዋል። አሁን ላይ የመንግስት ዋነኛ ትኩረቶች ከህወሓት ጋር የተያያዘውን የሰሜን ኢትዮጵያ ጉዳይና ከሱዳን ጋር ያለው የድንበር ውዝግብ መሆናቸውንም ቃል አቀባዩ ገልጸዋል። ኬኔዲ አባተ ዝርዝራለሁ። በሳምንት ጊዜ ውስጥ በተለያዩ ዘርፎች የተከናወኑ ከኢትዮጵያ ጋር የተያያዙ አበይት የዲፕሎማሲ ክንውኖችን በማስመልከት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ መግለጫ ሰጥተዋል። አምባሳደር ዲና በመግለጫቸው የተባበሩት መንግስታት የፖለቲካና የሰላም ግንባታ ጉዳዮች ምክትል ዋና ጸሐፊ ሮዝመሪ ዲ ካርሎ ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ባደረጉት ውይይት በሰሜን ኢትዮጵያ ስላለው ወቅታዊ ሁኔታ፣ በህዳሴ ግድብ እንዲሁም በኢትዮጵያና ሱዳን የድንበር ውዝግብ ዙሪያ ማብራሪያዎች እንደተሰጧቸው ተናግረዋል። በተለይ መንግስት የወሰደውን የተናጥል ተኩስ አቁም እርምጃ በመጣስ ዘመቻ ቀጥሏል ባሉት ህወሀት ዙሪያ የተባበሩት መንግስታት ድምፁን እንዲያሰማ አቶ ደመቀ ስለ ማብራራታቸው ነው አምባሳደር ዲና የተናገሩት። የተባበሩት መንግስታት ድርጅት የሰላምና የፖለቲካ ጉዳዮች ምክትል ዋና ጸሐፊ ኢንትረስት ይዟቸው የመጣው በዩኤን በኩል በኢትዮጵያ ባለው ሁኔታ ላይ ያላቸውን አቋምም ለመግለጽ ነው። በሰሜኑ የሀገራችን ክፍል ስላለው ወቅታዊ ሁኔታ ብሪፍ ተደርጓል። በተለይ የተኩስ ማቆም ስምምነቱ ይሄ መንግስት ብቻውን የወሰደው ይዘቱ ምን እንደሆነ፣ አላማው ምን እንደሆነ ማብራሪያ ተሰጥቷቸዋል። ይሁንና ግን በመንግስት በኩል የተወሰደው የተኩስ ማቆም ስምምነት በዚህ የህገ ወጡ ቡድን ጭራሹኑ ጥሰት ነው ያለው በአንዳንድ አካባቢዎች ሁኔታዎችን የማክረር ና የመዝመት ነገሮች ናቸው እንደምታውቁት ያለው ማለት በዚህ ዙሪያ የተባበሩት መንግስታት ድርጅት ድምፅ ማሰማት እንዳለበት ነው ማሳሰቢያ የተሰጣቸው የተመድ የፖለቲካና የሰላም ግንባታ ጉዳዮች ምክትል ዋና ጸሐፊ ሮዝመሪ ዲ ካርሎ ድርጅቱ ለኢትዮጵያ ትልቅ ቦታ እንዳለውና ሀገሪቱ ካሉባት ፈተናዎች እንድትወጣ ድጋፍ ለማድረግ ዝግጁ ስለመሆኑ መግለጻቸውንም አምባሳደር ዲና አንስተዋል። እሳቸውም ምንድን ነው ያሉት? የተባበሩት መንግስታት ድርጅት ዋና ጸሐፊ ጀምሮ ተቋሙ እንደ ተቋም ለኢትዮጵያ ትልቅ ግምት ይሰጣል። ኢትዮጵያ የአካባቢው ወሳኝ ሀገር ናት፣ ሊንችፒን ነው ያሉት በእንግሊዝኛ። ስለዚህ ከኢትዮጵያ ጋር ያለውን ግንኙነት በማጠናከር የኢትዮጵያን ሚና በማድነቅ ኢትዮጵያን ይደግፋል ብለው ነው የገለጹት። የተባበሩት መንግስታት ድርጅት ዋና ጸሐፊ በተለይ የዚህ የኢትዮጵያን ሁኔታ በተገቢው እንደሚገባቸውና በዚህ ደረጃ ተቋሙን እየመሩ መሆኑን ተቋሙ የተባበሩት መንግስታት ድርጅት በየትኛውም መስክ አሁን በተያዙት ቻሌንጆች ላይ ኢትዮጵያን ለመርዳት ፈቃደኛ መሆኑን ነው የገለጹት። የተመድ የፖለቲካና የሰላም ግንባታ ጉዳዮች ምክትል ዋና ጸሐፊ ሮዝመሪ ዲ ካርሎ ከኢትዮጵያ ጉብኝታቸው በኋላ ትናንት ወደ ሱዳን አቅምተዋል። በትናንትናው ዕለት አዲስ አበባ የገቡት የአልጄሪያ ውጭ ጉዳይ ሚኒስትር ራምቴን ላማራ ደግሞ ከፕሬዝደንት ሳህለወርቅ ዘውዴ፣ ከጠቅላይ ሚኒስትር አብይ አህመድ እንዲሁም ከአቶ ደመቀ መኮንን ጋር በተለያዩ ርዕሰ ጉዳዮች ዙሪያ መወያየታቸውን አምባሳደር ዲና ቢገልጹም ሚኒስትሩ ወደ ኢትዮጵያ የመጡበት ዋነኛ ጉዳይ ግን አልተገለጸም። አዲሱ የተባበሩት መንግስታት የሰብአዊ ጉዳዮች ምክትል ዋና ጸሐፊና የአስቸኳይ ጊዜ እርዳታ አስተባባሪ የሆኑት ማርቲን ግሪፍት ስም በኢትዮጵያ የሚያደርጉትን የስድስት ቀናት ጉብኝት ዛሬ ጀምረዋል። እንደ አምባሳደር ዲና ገለጻ ከስድስተኛው አጠቃላይ ምርጫ መካሄድ እና ከህዳሴው ግድብ ሁለተኛ ዙር የውሃ ሙሌት በኋላ ኢትዮጵያ ያሉባት ጫናዎች በመቀነስ ላይ ቢሆኑም የኢትዮጵያን ጥቅም በቀጥታም ይሁን በተዘዋዋሪ ለመጉዳት በውስጥና በውጭ ኃይሎች የሚደረጉ ጥረቶች ግን ቀጥለዋል። እናም አሁን ላይ የመንግስት ዋነኛ ትኩረቶች ከህዋት ጋር የተያያዘ የያዘው የሰሜን ኢትዮጵያ ጉዳይ እና ከሱዳን ጋር ያለው የድንበር ውዝግብ ስለመሆናቸውም ነው አምባሳደር ዲና የገለጹት። ከሱዳን ጋር ያለውን ጉዳይ በተመለከተ ኢትዮጵያ በኃይል ተይዘውብኛል በምትላቸው ስፍራዎች ሱዳን ሰፈራ መጀመሯን ተናግረው ይህ እንደማያዋጣት የኢትዮጵያ መንግስት መግለጹንም አንስተዋል። ሱዳኖች ኢንትራንስጀንሱን ቀጥለው አንዳንድ ቦታ ድልድይ መስራት ጭራሽ ሴትልመንት እንደዚህ አይነት እየሞከሩ ያለበት ሁኔታ ነው ያለው ይህም በፍጹም አያዋጣችሁም አያስኬዳችሁም እየተባሉ ያለበት ሁኔታ ነው ያለው። ከህወሀት ጋር በተያያዘ ደግሞ ዓለም አቀፉ ማህበረሰብ በህወሀት ላይ ጫና እንዲያሳድርበት የኢትዮጵያ መንግስት እና በውጭና በውስጥ የሚኖሩ ዜጎች እያደረጉ ያለው ጥረት ውጤት ማምጣት ስለመጀመሩ ተናግረዋል። ዓለም አቀፍ ህብረተሰብ ህወሀትን በሚመለከት እስካሁን ምንም አላለም፣ ግን ትላንትና አሜሪካኖች ያሉትን አይታቸዋል። ስደተኞችን፣ ኤርትራ ስደተኞችን መጉዳት ይቁም እንደዚህ ማለት ጥሩ ናት ትንሽ መክፈት ከጀመሩ ይከፈታል። ህጻናት ቻይልድ ሶልጀርስ ያሉ እነሱን እየተጠቀሙ ነው ያለን የሚናገሩ እያለ ነው። ሆፕፉሊ አንድ ቀን መናገራቸው አይቀርም ግን እየተገፉ ፕሬዠር እየጨጠነከረ የሄደበት ሁኔታ ነው ያለው በእኛ በኩል ማለት ነው። በተለይ ኢትዮጵያኖቹ ታንክስ ቱዘም በውጭ ድምፅ እያሰሙ ያለበት ሁኔታ ነው። ከዚህ ቀደም የህዝብ ፍላጎት እንዳልሆነ ሲያዩት የነበረው ነገር አሁን ከሞላ ጎደል ህዝቡን ከዳር እስከ ዳር የማንቀሳቀስ ነገር አለ። ብለሲንግ እንዲስጋይዝ የሚሉትም ይሄን ነው። አንዳንድ የመጥፎ ነገር ተሸፍኖ ይመጣል፣ ጥሩ ነገር በውስጥ በሌላ በኩል የህወሀት ቃል አቀባይ ጌታቸው ረዳ ትናንት በትዊተር ገጻቸው ባሰፈሩት ጽሁፍ የተፈጠረውን ችግር በሰላማዊ መንገድ ለመፍታት ህወሀት በውይይት አስፈላጊነት ላይ ባለው አቋሙ ስለመቀጠሉ ገልጸዋል። የፌዴራሉ መንግስት ለውይይት ቸልተኛ ስለመሆኑም የገለጹት አቶ ጌታቸው በትዊተራቸው ዛሬ ባሰፈሩት መልእክት ደግሞ ድርድር ለማድረግ በህወሀት የተቀመጡ ስድስት ቅድመ ሁኔታዎችን ዘርዝረዋል። ከዚሁ ጉዳይ ጋር በተያያዘ በኢትዮጵያ መንግስት በኩል የተሰጠ ምላሽ የለም። ይሁንና አቶ ደመቀ መኮንን ከዚህ ቀደም በአዲስ አበባ ከሚገኙ ዲፕሎማቶች ጋር በነበራቸው ቆይታ መንግስት የህወሀት የበታች አባላትን ጨምሮ ከተለያዩ የትግራይ ክልል የህብረተሰብ ክፍሎች ጋር የክልሉን ችግር መፍታት በሚቻልበት ጉዳይ ዙሪያ ለመወያየት ፍኖተ ካርታ ስለማዘጋጀቱ መግለጻቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።